ስምንት ቀን 2013 ዓ.ም በ125 የእግር ተጓዦች የተጀመረው የጉዞ አድዋ ዛሬ በ46ኛ ቀኑ ከ80 ተጓዦች ጋር መፈጸሙንና የጉዞ ተሳታፊዎቹ በነገ ሁለት ክብረ በዓሉ በአዲስ አበባ ምኒሊክ አደባባይ ለማክበር በመንገድ ላይ መሆናቸውን የመርሃ ግብሩ አስተባባሪ ያሬድ ሹመቴ ለአሜሪካ ድምጽ አስታውቋል። ጉዞ አድዋ ላለፉት 7 ዓመታት የአድዋ ድል በዓል ቀን ውሏችንም እናሳልፈው ጧት አድዋ ላይ አክብረን ከሰዓት ማምሻውን ደግሞ በአውሮፕላን አዲስ አዲስ መመለስ ነው። ሁልጊዜ የየ አመቱ መርሀ ግብ ዘንድሮ ባሉት ሁኔታዎች የአክሱም አየር ማረፊያም ስለማይሰራም በሌሎችም ሁኔታ ውስጥ ተደማምረው ገና ጉዞ ከመጀመሪያችን አስቀድሞ ከበዓሉ አንድ ቀን በፊት አዲስ አበባ የመግባት እቅድ ነበረን ማለት ነው። ስምንተኛው የጉዞ አድዋ መርሃ ግብር በታቀደለት መሰረት እጅግ ብዙ ኪሎ ሜትሮቹን አቋርጦ ለመሄድ ቢነሳም፣ ከዚህ ውስጥ ግን ባለው የጸጥታ ስጋት የተነሳ ማሳካት የተቻለው ስድስት መቶ ኪሎ ሜትሮችን ብቻ እንደሆነ ያሬድ ሹመ ይናገራል። እዚህ ቦታ ነው የደረስ ነው የሚለውን መግረፅ ለእኔ ቀላል ነው። ግን አሁን ባለው የሀገራችን የተወሳሰበ ፖለቲካ ምክንያት በአንድ ወገን በትግራይነት ክሌም የሚደረግ፣ በአንድ ወገን በአማራ ክልልነት ክሌም የሚደረግ ቦታ አካባቢ ስለነበርን የዚህ ክርክር ማዕከል የመሆን ፍላጎት ስለሌለን ከስድስት መቶ ኪሎ ሜትር አልፈናል ነው የሚለው መልስ ሰጥሽ ይሻላል። እርሻው ውጊያ ከተካሄድበት ከማርያም ሸውቶ ጀርባ የሚገኘውን የሶሎዳ ተራራ ላይ ሰንደቅ ሰቅራን የመውረድ እያመቱ የምናደርገው ዝግጅት አለ። በዘንድሮ ይህን ማድረግ አልቻልንም። በእኛ እምነት ግን መድረሻው ሳይሆን መንገዱ ነው። ከሚነገረው ከሚባለው በላይ በአካል ምስክርነት ለመስጠት እያንዳንዱን ቦታ የመንካት ፍላጎት ስላለን ስለነበረንም መነሻችንን እቅዳችንን ስለሆነ በእያንዳንዱ መንገድ ላይ አልፈን እያንዳንዱን ቦታ የአድዋ ድል ማክበሪያ ቦታ አድርገን በመጨረሻ ላይ ግን ላለፉት ጥቂት ቀናት ከአንድ ቦታ በመወሰን ማለፍ የማንችልበት አጋጣሚ ተፈጥሯል ማለት ነው። ይሄ ቀድመንም የምንቀምቶ የነበረ ነው። የዘንድሮ የጉዞ ድባብ ከአንድ መቶ ሀያ አምስት አመት በፊት ጀግኖቹ አባቶች አድርገውት ከነበረው ስሜት ጋር ተቀራራቢ ነው ብሎ እንደሚያምን የሚናገረው ያሬድ ሹመቴ በደረሱባቸው ቦታዎች ውስጥ የጥይት ድምጽ እየሰሙ ማደራቸው እና የህዝቡም ስለ ቦና መረበሹን ማስተዋላቸውን ገልጾ ሰላምን በተመለከተ እጅግ ሰፊ ስራ መስራት እንዳለባቸው መገንዘባቸውንም ይናገራል። በአድዋ ተራሮች መሀል ላይ ይህንን በዓል ማክበር አለመቻሉ ከኛ የመጣ ሰው ያው ከመንግስትም ጭምር የመጣ ነው አይከፋንም የማይከፋን ይሄ የሀገር ሁኔታ ስለሆነ በዚህም ኃላፊነት የሚወስዱ ተጠያቂነት ያላቸው አካላት አሉ። እነዚህ ተጠያቂነት ያላቸው አካላት ደግሞ ለቀጣዩ ዓመት ሀገሩን ማረጋጋት ይችሉ የህዝቡን ሰላም መመለስ ይችሉ የተናወጠው የህዝቡ ስነ ልቦና መመለስ ይችል። እኛ በጠመንጃ ታጅበን በሰላም አስከባሪ ታጅበን የሰላም ጉዞ አድርገናል ብለን ለይስሙላ መመለስ አንፈልግም። ሀገሩ ሰላም አይደለም። ይህንን ውትነት አድርገናል። በደበርንበት ቦታ ላይ የጥይት ድምፅም ስንሰማ ከርመናል። ስለዚህ በዛ ይነት ሁኔታ ውስጥ ታጅቦ መሄድ ለእኛ የሰላም ተጓዥ ብሎ በጠበንጃ ታጅቦ መሄድ ፍላጎታችን አይደለም። ህዝቡንም እናከብራለን። ህዝቡ ደግሞ ያለበትንም ስቃይ መከራ አይተናል። በየቦታው በጦርነቱ ምክንያት ጉዳት የደረሰባቸውን ቦታ አይተናል። በሰሜኑ የሀገራችን ክፍል ያለው የጸጥታ ጉዳይ አለቃ በቃለት ሰላም ነው ተብሎ የምንቀመጥበት ሳይሆን ተጨማሪ የቤት ስራዎች ያሉብን መሆኑን የተለየ አዲስ የሆነ ህዝባችንን የስነልቦናውን ይጠግን አዲስ መንገድ ሊያዝ እንደሚገባው ማስተዋላችንን ለህዝባችን በመግለጽ በዚህ በዘንድሮ ጉዞ ላይ ተልእኳችንን በሚገባ በአግባቡ በስኬት ፈጽመናል። እያንዳንዱ ቦታ በምን አይነት አያያዝ በምን አይነት ሁኔታ ላይ እንዳለ ባሉት መደበኛ ትራንስፖርት የመጓጓዣ አገልግሎቶች ገብቶ በማየት ለህዝባችን ምን ደረጃ ላይ ነው ሁኔታዎች ያሉት የሚለውን ፊታችን መጋቢት ሁለት ቀን ሁልጊዜም ጉዞ አድዋ የምንዘጋበት ቀን ነው፣ ተሟላ መረጃ የምንሰጥበት ያዘጋጀነውን ቪዲዮዎችም ደግሞ ለህዝብ በይፋ የምንለቅበት ይሆናል። የዚህ ጉዞ ተሳታፊ የሆነው እስከ ዳር ታደሰ በሙያው ሀገር አስጎብኝ ቢሆንም ይህን ያህል መንገድ በእግሩ ተጉዞ እንደማያውቅ ይናገራል። ምንም እንኳን ሊደርሱ ካሰቡበት ውስጥ ግማሽ ያህሉን ብቻ ቢፈጽሙ ጉዞ ግን የተለያዩ የታሪክ መጽሐፍ የተነበቡበት፣ የህዝብ ፍቅር ያዩበት፣ እንዲሁም ከተለያዩ የሀገሪቱ ክፍሎች የመጡ ሰዎች የተዋወቁበት በመሆኑ ደስተኛ መሆኑንም ገልጿል። ከተለያዩ አቅጣጫ የመጣ ልጆች እንደመሆናችን እርስ በርስ የመተዋወቅ እንዲ የመቀየር የማውራት፣ ስለ ጉዞ አድዋ መዘመር፣ መቀም፣ መፎከር ፈን የነበረበትን ጉዳይ ነበረ። በሌላ መልኩ ደግሞ በየመንገዱ የምናገኘው ከዚህ በፊት የማናቃቸውን ኤክስፒሪንሶች ለማየት የበቃንበት እድል የሰጠን ጉዞ ነበረ። የኢትዮጵያን መልክዓ ምድር ምን እንደሚመስል በሰሜኑ በኩል ያለውን ለማግኘት የቻልንበት ከተማውን፣ ህዝብ የገጠሩን ህዝብ ጠጋ እያልን ያወራንበት፣ ምርቃት የተቀበልንበት፣ ግብዣ የተደረገልን ቦታዎች ብዙ አሉ። በልልታ ቦታ ላ የተደረገልን ቦታዎች አሉ እና እነዚህ እነዚህ እያሳለፍን ግን ደግሞ ዋናው ነገር ጉዞውን አስበን ስንነሳ ሁላችንም እንደ ተረዳሁት በቆራጭነትና በቆራጥነት እና በሀገር ፍቅር ተነሳስተን ስለሆነ ማንኛውንም ነገር ጥሩ የሆነ መጥፎ ጥሩን ነገር እንዳመጣጡ ለመመለስ ቆንጆ ቆንጆ እና በበጎን ደግሞ ወደ ራሳችን ህይወት ልምድ ለመቅተት ስለሆነ ብዙ መልክ ቢኖረውም ከሞላ ጎደል ግን በጣም የተለየ ልምድ በሕይወት ውስጥ የጨመርኩበት ጉዞ ስለሆነ የምንደሰትበት። ሁኔታዎች የበዙ ናቸው፣ በጣም የበዙ። የጉዞ አድዋ አስተባባሪ ያሬድ ሹመቴ የዚህ ጉዞ መጀመሪያ ላይ ይፋ ያደረጉትና በአፍሪካ ጫፍ ላይ የኢትዮጵያን የአፍሪካ ህብረትና የቱሪዝም ኢትዮጵያን ሰንደቅ የመትከል እንቅስቃሴ በአፈጻጸሙ ላይ መጓተት በመፈጠሩ በታቀደለት ሰዓት አለመፈጸሙን ገልጾ ወደ ኪሊማንጃሮ የሚደረገው ጉዞ በዚህ ዓመት ተግባራዊ የሚሆንበትን ሁኔታ ከአስተባባሪዎቹ ጋር እየተመካከሩበት መሆኑንም አስታውቋል። በተጨማሪም በትግራይ ክልልና በ አካባቢው አየነው ያሉትን የህዝቡን መከራና ችግር በምስልና በቪዲዮ ማስቀረታቸውንና በመጪው መጋቢት ሁለት በሚያደርጉት የመዝጊያ መርሃ ግብር ላይ ይፋ እንደሚሆንም ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።